የደረጃዎች ኤጀንሲ የስርዓተ ሰነድ ማዕከል የሰነድና መረጃ አያያዝና አደረጃጀት ለሌሎች የመንግስት መስሪያ ቤቶች በአብነትነት ሊጠቀስ እንደሚችል ለመገንዘብ ችለናል። በማዕከሉ አንድ ወጣት መረጃ ሲያጠያይቅ አገኘ ነው ስሜ አንመቦሽ ባባ ይባላል። ነው የታሸጉ ቲማቲም ምርቶች ና የፍሩት ጭማቂዎችን ደረጃ ፈልጌ ነው እዚህ የመጣሁት። ያገኘሁት መረጃ ደግሞ ካታሎጎች ላይ የተለያዩ ደረጃዎች ተቀምጠዋል። በዛ መሰረት እኔ የምፈልገውን አግኝቻለሁ። ምርቶቹን ማግኘት የፈለግነው የኢትዮጵያ ደረጃዎች በሚያስቀምጣቸው መሰረት ምርቶቹን ወደ ሀገር ውስጥ አስገብተን ለተጠቃሚ ለማከፋፈል ነው። ወይዘሮ እጸገነት ጣሰው የማዕከሉ ኃላፊ ናቸው። በማዕከሉ ስለተደራጁ ደረጃዎች እንዲህ አወጉን። ከእነዚህ 200ሺህ ደረጃዎች መካከል የኢትዮጵያ 12ሺህ ደረጃዎች ናቸው። ከእነዚህ 12ሺህ ውስጥ ግማሾች ሀገር አገር በቀል የሆኑ ምርቶች ላይ የተሰሩ ደረጃዎች ሲሆኑ የተሰሩትም ደረጃዎችም የተዘጋጁት ከምርምር በመነሳት ነው። ከእነዚህ 1200 ውስጥ 138 አስገዳጅ ደረጃዎች አሉ። እነዚህ አስገዳጅ ደረጃዎች ጤናን፣ ደህንነትን፣ የአካባቢን ብክለትን በሚመለከት የሚጎዱ ደረጃዎችን በሙሉ አስገዳጅ ተደርገዋል። በተረፈ ዓለም አቀፍ ደረጃዎች ከአይሶ አይኢሲ፣ ከኮዴክስ የምንሰበስባቸው ደረጃዎች አሉን። ሀገራዊ ከኤን አርሶ ኤን አውሮፓ አርሶ የአፍሪካ አግብሯት ደረጃዎች አሉን። ሌሎቹ ደግሞ ከሀገራት የምንሰበስባቸው ከብሪትሽ፣ ከጀርመን ስታንደርድ ቢሮ ህንድ፣ ሳውዝ አፍሪካ፣ ከኬንያ፣ ከሲንጋፖር፣ ማሌዥያ ደረጃዎች አሉን እና በዚህ በዶክመንቴሽን ሴንተራችን ማንኛውም ግለሰብ መጥቶ መጠቀም ይችላል። ደረጃዎቹ መኖራቸውን አውቆ የሚጠቀም አምራችም ሆነ አገልግሎት ሰጪ አመርቂ እንዳልሆነ ያብራራሉ ወይዘሮ ጸገነት ትልቁ ችግራችን ደረጃዎች በብዛት ይዘጋጃሉ፣ በአብዛኛው ሼልፍ ላይ ቀርተዋል ብለን ነው የምናስበው። እና እነዚህን ደረጃዎች ህዝብ ዘንድ ደርሰው ተግባራዊ እንዲሆኑ መስሪያ ቤቱ ሰባት ስትራቴጂ ቀርጾ በዛ ላይ ስራ ላይ እንዲውሉ እየሞከረ ነው። አዲስ ስለጸደቁ 320 ደረጃዎች አስመልክቶ በተዘጋጀው ጋዜጣዊ መግለጫ የኤጀንሲው የኮሚኒኬሽን እና የሕዝብ ግንኙነት አገልግሎት ኃላፊ አቶ ይስማጅሩ ተከታዩን ብለዋል። የተወዳዳሪነትን አቅም ለማጎልበት እንደሚረዱ፣ ለቴክኖሎጂ ሽግግር የእውቀት ምንጭ በመሆን ክህሎትን ለማሳደግ ጉልህ ሚና ይኖራቸዋል። ከዚህ በተጨማሪ ከህብረተሰቡ ጤናና ደህንነት፣ ከአካባቢ ጥበቃ እና የሸማቾችን ጥቅም ከማስጠበቅ አኳያ ጉልህ አስተዋጽኦ እንደሚያበረክቱ ይታመናል። በመሆኑም የተቆጣጣሪ አካላት በአስገዳጅነት የጸደቁትን ደረጃዎች መሰረት በማድረግ የመቆጣጠር ኃላፊነታቸውን እንዲወጡ፣ እንዲሁም አምራቾችና አስመጪዎች ደረጃዎቹ መኖራቸውን አውቀው ደረጃዎቹን በመጠቀም የምርቶቻቸውን ጥራት በማሻሻልና ጥራታቸውን ያሟሉ ሸቀጦች ወደ አገር ውስጥ በማስገባት ወይም ወደ ውጭ በመላክ ለአገር ኢኮኖሚ አስተዋጽኦ እንዲያደርጉ ደረጃዎቹን ለማግኘትና በመጠቀም ረገድ የሚያስፈልግ የመረጃ የስልጠናና ቴክኒክ ድጋፍ አገልግሎት ቶችን ኤጀንሲው የሚሰጥ በመሆኑ በአገልግሎቱ ተጠቃሚ እንዲሆኑ ጥሪያችንን እያስተላለፍን ደረጃዎቹንም ከኤጀንሲው የዶክመንቴሽን ማዕከል ማግኘት እንደሚችሉ እንገልጻለን። መድረኩ ለጥያቄና መልስ ክፍት ሲሆን ደረጃ መውጣቱ ብቻውን ዋጋ አለው ወይ? ከሚመለከታቸው ባለድርሻ አካላት ጋር የሚኖረው ቁጥጥርስ እንዴት ነው? ተብሎ ከዶች ቬለ ለቀረበ ጥያቄ የሳይንስና ቴክኖሎጂ ሚኒስትሩ አቶ አብይ አህመድ ተከታዩን መልስ ሰጥቷል። ደረጃ መውጣቱ ብቻውን ዋጋ የለም የተባለ በጣም ትክክል ነው። ሬጉላቶሪ ቦዲስ አንዱ ስራቸው በናሽናል ካውንስል የጸደቁትን ስታንዳርዶች አስገዳጅ የሆኑትን ለይቶ እንዲተገበሩ ማድረግ ነው። የደረጃዎች ኤጀንሲ የሚያደርገው አዌርነስ ይፈጥራል፣ በካውንስሉ አማካኝነት ያጸድቃል። በተለይ ከንግድ ከኢንዱስትሪ ከጤና ከግብርና ሚኒስትሪ ጋር በመሆን እነዚህ ስታንዳርዶች ስራ እንዲውሉ ያደርጋል። አዲስ ከጸደቁት ደረጃዎች አራቱ ማለትም የማር፣ የሕፃናት ምግቦች፣ የምግብ ዘይትና በፀሐይ ኃይል የሚሰሩ የኤሌክትሪክ ዕቃዎች አስገዳጅ ደረጃዎች መሆናቸውን በጋዜጣዊ መግለጫው ተጠቅሷል። ለዶቼቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።